We ዲሞክራሲ በተግባር በተለያዩ የኦሮሚያ ክልሎች የተጠራው የአምስት ቀናት የተባለው የስራ ማቆም አድማ መጀመሩ ተገለጸ ይላል። በዚህም ምክንያት የንግድ መደብሮች መዘጋታቸውንና የትራንስፖርት አገልግሎቶችም አንዳንድ አካባቢዎች መቋረጣቸው ተነግሯል። በቀጣዩ ዝግጅቱ ዲሞክራሲ በተግባር አንዳንድ የከተሞቹን የተባሉትን ከተሞች ነዋሪዎች ያነጋግሯል። የባለስልጣናትን ምላሽ ለማግኘት ጥረት አድርገዋል። ዘገባውን ያጠናቀረው የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው። የሥራ ማቆም አድማው ዛሬ እየተካሄደባቸው ናቸው ከተባሉት በርካታ የኦሮሚያ ከተሞች ጥቂቶቹን ለመጥቀስ ሐራማያ፣ ጨለንቆ፣ ዳሊያ፣ ዶልዶላ፣ አዋዳይ፣ ቂልቱካራ፣ ታጆ፣ በምዕራብ አርሲ አሳሳ፣ ፊንጫ፣ ደምቢዶሎ፣ ጊምቢ፣ ፍቼና አምቦ ይገኙበታል። አንድ የጨለንቆ ከተማ ነዋሪ አግኝቼ ጠይቅ። በአጠቃላይ እንቅስቃሴ የለም፣ ሁሉ ነገር ቆሟል ነው ያሉኝ። የት አካባቢ ነው? ምስራቅ ደርቤ ሚታብረዛ ጨለንቆ ከተማ ጨለንቆ ጨለንቆ ከተማችሁ ምን ይመስላል ዛሬ? መጋዴም ሆነ ሁሉም ነዋሪ አንድም በር ሳይቀር ዝግ አርግተን ያው ሸክዳውን አርግተን እንትን በቃ ምንም ነገር ዘፍ ምዛም እንት ካለ ነው እንጂ ሴናም የለም። አዲስ አበባ ወደ ሀረር የሚሄድ መንገድ አለ ትልቁ መንገድ እሱ ላይ ነው ምንም እንዳጃጅ ነው። ምን ምንም ምን ነገር አይንቀሳቀስም። ሁሉም እንትን ቆማል ማለት ነው። ምንም በቃ ተከታተል ነው እንዴቃስ ነው ነገር ማለት ነው። በዚህ በአምስቱ ቀን የስራ ማቆም አድማ ከመንግስት የምትፈልጉትን መልስ ባታገኙ ምን ውጤት ያስገኛል ብላችሁ ታምናላችሁ? ያው እኛ መቼም ከሱ መልስ ባይሰጡንም እኛ ተቋማችንም ወደ ሌላ እንትን ቀይረን ወደ ወደፊት አስፋፍተን ወደፊትም ቀር እንጠቅላለን እንጂ የሚቆም ነገር አይደለም አይ ቆመው ትምህርት ቤቶችስ ክፍት ናቸው በአሁኑ ጊዜ ትምህርት ቤት የለም ግን ከዩኒቨርሲቲ ሆነ ከተለያዩ ትልልቅ ተቋማት የመጡ ተማሪዎች እንዳለ እዚህ ያሉ ወደ ቤተሰባቸው የተመለሱት ማለት ነው እነሱም አድማ ላይ ናቸው ተማሪም ነጋዴም ገበሬም አንድ የለም በአጠቃላይ ሁሉ ነገር እንቅስቃሴ ቆሟል ነው የሚሉኝ ሁሉ ነገር ቆሟል በቃ የለም አንድ ሌላ ስማቸው ቢገለጽ ለደህንነቴ የፈራለሁ ያሉኝ የአምቦ ከተማ ነዋሪ ደግሞ ዛሬ በከተማዋ ምንም ዐይነት እንቅስቃሴ እንደሌለና የመንግሥት ወታደሮች እየዞሩ መደብሮችን በኀይል ለማስከፈት እንደሚሞክሩና እምቢ ያሉትን እያሸጉ እንደሚሄዱ ገልጸዋል። ዛሬ አምቦ ሌላ ናት። በእንትን የተወረረች እኮ ነው። ክፈቱ እያሉ እኮ ነው። እያደረሩ እኮ ነው በአምቦ ላይ ሱቅ፣ ሆቴል ያሉትን ክፈቱ እያሉ እኮ ነው። በምን መልክ ነው ክፈቱ የሚሉት? በጉልበት ነዋ። በአምቦላ ያለው ሁሉ ሰዎች እንዳለ ገባም የለም ሱቅም ተዘግቶ ነበረ። የተዘጋውን ሱቅ እና ያለውን ሆቴሎች ያሉትን ክፈቱ እያሉ እኮ ነው። አልከፍትም ሰዎች ሲሉ ደግሞ እንደገና እያለ ታሸጉ ከዛም በኋላ ደግሞ ሰዎችም አንከፍትም ስሉት እያላቸውን እንደትወጡ ከግቢ እንደትወጡ እያሉ እኮ ነው። ሰዎችም አልወጡም። እንዳለ ግቢ ውስጥ ነው ያለ ነው። የሕዝብ ማመላለሻ መኪኖች ይሰራሉ? ምንም መኪና የሚባል ነገር የሚሰራ የለም። መንገዶችስ? ከአዲስ አበባ ወደ አምቦ ከአምቦ ወደ አዲስ አበባ የሚወስዱ መንገዶች ምንም መኪና የሚባል ነገር የለም። ዝግ ነው። የሚንቀሳቀስ ነገር የለም። ከአምስቱ ቀን በኋላ መልስ ባታገኙ ምን ታደርጋላችሁ? ከአምስት ቀን በኋላ ደግሞ እንከፍታለን፣ እንሰራለን። አትክፈቱ፣ አትሰሩ ካሉ ደግሞ ምን እናደርጋለን? በዛው ቀን እናነጋገራለና ውጥረቱን ለማርገብና በሰላማዊ መንገድ መፍትሄ ለማግኘት ፓርቲያችን ብዙ ተጉዟል። ከመንግስት በኩል ግን አዎንታዊ ምላሽ አልተገኘም። በዚህም ምክንያት አሁን ሁኔታዎች ከፓርቲው ቁጥጥር ውጭ ሆነው ሕዝብ ውስጥ ገብቷል። ቀጣይ እርምጃው ምን እንደሚሆን አናውቅም ሲሉ የገለጹልኝ ደግሞ አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግሬስ ፓርቲ ምክትል ሊቀመንበር ናቸው። አድማው በመላ ኦሮሚያ ክልል ከተሞች እየተካሄደ መሆኑን ይገልጻሉ። በየአካባቢው ኦሮሚያ ውስጥ ባሉት በተለያዩ ቦታዎች ናቸው። በአጠቃላይ ኦሮሚያ ውስጥ ነው ማለት ይቻላል። እንቅስቃሴው እንደዛ ነው ያለው። ከአካባቢው በሚደርሱን ኢንፎርሜሽን ከየት ከየት አካባቢ ነው የሚደርሷችሁ ማለት ነው? ይሄ በአምቦ መስመር፣ በዚህ በምስራቁ ክፍልም በሻሽማኒ አካባቢ፣ እንደዚሁም በጅማ መስመር ወሊሶ እና በተለያዩ ቦታዎች ነው። እንግዲህ በአድማው ምክንያት የንግድ መደብሮች መዘጋታቸውና የትራንስፖርት አገልግሎት መቋረጡም ተነግሯል። እንግዲህ ያለን ኢንፎርሜሽን በያው ሚዲያ ላይ በሚተላለፉት እነዚህ በፌስቡኮች ላይ ነው እንጂ ሌላ ምንም ኮኔክሽን የለንም። በዛ ላይ የሚቀርቡ ጥያቄዎች የመብት ጥያቄዎች ናቸው፣ ከዚህ በፊት ይቀርቡ የነበሩ ናቸው። እንግዲህ እንደ ምክንያት እንደ መንሰ የሆነው በተለይ ደግሞ የህዝብን አቅም ያላገናዘበ የተጣለው የግብር ጉዳይ፣ ክፍያ ጉዳይ፣ ይሄ በጣም ህዝብንም አስደንብሮ ባለፈው ጊዜ በየቦታው ተቃውሞን አስነስቷል። መንግስትን መግለጫ ሲሰጥ በቀደም ዕለት ክቡር ጠቅላይ ሚኒስትሩ ባደረጉት አንድ ስብሰባ ላይ አርባ በመቶ ጥናቱ ትክክል ያልሆነ እንደሚያሳይ ይህን መግለጫ ከሰጡ ወዲህ ይህም አንዱ ህዝብን ወደ መከፋት ወደ እንደዚህ እንበተኝነት እያስገደ ነው። እንግዲህ ይሄ ተጠራቅሞ ባለው አሁን ለምሳሌ ኦሮሚያ ውስጥ የድንበር ግጭት ጉዳይ በየቦታው ይህንን መፍታት ያለመቻል የመልካም አስተዳደር ጉድለቶች፣ የሙስና መንሰራፋት፣ ፍትሃዊ የሆነ የሀብት አከፋፈል መጥፋት፣ እነዚህ እነዚህን ነ የመሳሰሉትና ሌሎች መንስኤዎች ናቸው። እንግዲህ የዲሞክራሲያዊ መብቶች መጥበባቸው በየቦታው እነዚህን ሁሉ ጥያቄዎችን ያዘሉ ይመስላሉ። ሌሎችም ጥያቄዎች አሏችሁ ከፖለቲካ መሪዎቻችሁ መታሰር ጋር በተያያዘ? አዎ፣ የፖለቲካ መሪዎቻችን ይፈቱ ካለምንም ቅድመ ሁኔታ የሚል እንግዲህ መሪዎች ብቻም ሳይሆን በፖለቲካ ሰበብ የታሰሩ ሰዎች ይፈቱ ነው። በኛ ደግሞ መንግስት አሁን በይፋ የሚናገረው በፖለቲካ ምክንያት የታሰረ ሰው የለም፣ እነዚህ በሙሉ ወንጀለኞች ናቸው ስለሚል በሙሉ ሁኔታዎቹ ውስብስብ ያሉ ናቸው። እንግዲህ መንግስት ይሄንን በቀላሉ ለመፍታት መንግስት ለሁሉም ለህዝብም ለማንኛውም ነገሮችን ሁሉ ማለዘብ ህዝብ ጋር ቁጭ ብሎ ተነጋግሮ ሰላማዊ በሆነ መንገድ መፍታት ሲቻል ይህን ረዘም ያለ መንገድ መሄዱ ለማንም ሰው ጥቅም የለውም፣ ጠቀሜታም የለውም። ይህንን መንግስት ሊፈታው ይገባ ነበር። ይሄ አልተፈታም እና በእነዚህ አምስት ቀናት የስራ ማቆም አድማ ውጤት ይገኛል ብላችሁ ታምናላችሁ? እንግዲህ ውጤት እስኪገኝ ድረስ እንግዲህ ህዝብ ይህንን አምስቱን ቀን ያካሂዳል። ከዛ በኋላ ደግሞ ሌላ የሚፈጥሮን እንግዲህ አናውቅም። ይሄ በመሰረቱ ጥያቄው ቀደም ሲል እኛ በመድረክ ፓርቲያችን ጥያቄዎቹን ሊነሱ የሚገቡ ይነሳሉ ብለን ያሰምናቸውን አስቀድመን መንግስትን ጠይቀን፣ በዚህ ላይ ለመወያየትም ሙከራ አድርገን መንግስት ሰላማዊ ሰልፉንም በአዳራሽ ስብሰባ ለማድረግም በሁሉም ቦታ እንድንሰበሰብ ፈቃድ ጠይቀን ይሄ ፈቃድ አልተሰጠንም። ፈቃድ ባለመሰጠት እንግዲህ ከእኛ አቅም በላይ ሆኗል። አሁን ከፓርቲ አቅም በላይ ሆኗል። ህዝብ ራሱ ጥያቄውን ይዞ ተነስቷል። የፈራነው ጉዳይም ይሄን ነበረ። ከቁጥጥር ውጭ ከሆነ በኋላ የሚመጣው የሀይል እርምጃ አንደኛ በንብረቶች ላይ፣ ሁለተኛ በሰው ህይወት ላይ ተገቢ ያልሆነ የደምስሰት እንዳይመጣ በተቻለን መጠን መንግስትንም በአደራም በምንም ተለማምተን ጠይቀን ነበረ። ይሄ አልተሳካም። አሁን በሀገሪቷ ላይ እየተካሄደ ያለውን ነገር የዚሁ ነው እና እጅግ አድርገን ነው የምናዝነው። ተገቢ ያልሆኑ ጉዳዮች ናቸው የሚሄዱት። እና ይሄ ነው በእኛ በኩል እያየን ያለነው አሁንም ቢሆን ቁጭ ብሎ መፍታት ይቻላል የሚል ነው እኛም ግምት ያደረግነው። መንግስት መልካም ፈቃዱ ከሆነ እነዚህን ለመፍታት ይቻላል። የማይቻለው ነገር የለም ሰላም ማውረድ ይቻላል እና አግባብቶ መስራት ይቻላል ነው የምንለው። አቶ ሙላቱ ገመቹን ለሰጡኝ ማብራሪያ አመሰግናለሁ። ተቃዋሚዎች አንዱ ለአድማው መጠራት ምክንያት የሆነው ስለ ግብር ክፍያው የወጣው መመሪያ መሆኑን ያስረዳሉ። መንግሥት ለዚህ ምን ይላል? በቅርቡ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህንኑ አስመልክቶ ሲናገሩ እንዲህ ነበር ያሉት። የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት። አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላላየ ሰው ያስደነግጣል። ተመዝኖ ተመንዝኖ ተመንዝኖ ተመንዝኖ ሲመጣ በሁለት ሺህ በሦስት ሺህ ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተተ። ይሄ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዚያ አካባቢ የመረጃ እጥረት፣ የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ አርባ በመቶ የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል። ሌላው ለዛሬው አድማ መደረግ ከቀረቡ ጥያቄዎች አንደኛው ደግሞ የታሰሩ የተቃዋሚ ፓርቲ መሪዎችና ደጋፊዎች ይፈቱ የሚል ነው። ጠቅላይ ሚኒስትሩም ሆኑ ሌሎች የሀገሪቱ ከፍተኛ ባለሥልጣናት ከዚህ ቀደም በሰጧቸው ምላሾች በኢትዮጵያ በፖለቲካ አመለካከቱ ምክንያት የታሰረ የለም የታሰረ ካለ በፈጸመው ወንጀል ብቻ ነው ማለታቸው ይታወቃል። ለማጠቃለል ተቃዋሚዎች የሀገሪቱን ችግሮች በሰላማዊ መንገድ ተወያይቶ ለመፍታት ብዙ ተጉዘናል፣ ከመንግሥት በኩል አዎንታዊ ምላሽ በማጣታችን ግን ሊሳካ አልቻለም። አሁን ከእኛ ቁጥጥር ውጭ ወጥቶ ሕዝቡ እጅ ገብቷል። አደጋ እያንዣበበ ነው ይላሉ።